ዓለም አቀፍ የጥናት ጉባኤ ባለፈው ሳምንት አስመራ ላይ ተካሂዷል። የቀረቡት ጥናቶች በሶፍትዌር እንዲዘጋጁ፣ በኢንተርኔት ላይም እንዲጫኑ ተደርጎ ህዝብ እንዲጠቀምባቸው የከትናንት በስቲያ አርብ በተካሄደው የጉባኤው መዝጊያ ላይ ተሳታፊዎቹ ወስነዋል። ብርሃነ በረኸ ከአስመራ ዘግቦልናል ዝርዝሩን ነው በጉባኤ ላይ ከቀረቡ በርካታ ጥናቶች መካከል ሁለት የተለያዩ ምሁራን ያቀረቡትን የአፍሪካ ነክ ጥናቶች ላይ ያተኮረ መረጃ ለዛሬ አቅርበናል። የመጀመሪያው የእንግሊዝ ካምብሪጅ ዩኒቨርሲቲ የፖለቲካ መምህር ዶክተር አዳም ብራንች አፍተር ዘ ኢንተርናሽናል ክሪሚናል ኮርት ኢን አፍሪካ ማለት ከዓለም አቀፉ የወንጀለኛ ፍርድ ቤት በኋላ በአፍሪካ በሚል ርዕስ ስላቀረበው ጥናት ሲገልጥ የዓለም አቀፉ የወንጀለኛ ፍርድ ቤት ማለት አይሲሲ እንደ ኤውሮፓውያን አቆጣጠር በ2002 ሲመሰረት ብዙ ተስፋዎች ተደርጎበት እንደነበረና በገባበት ጉዳይ ላይም ሰላምና ፍትሕ ይነግሳል የሚል ትልቅ ተስፋ እንደነበረ 14 ዓመታት ወደኋላ ተመልሰን ካስመዘገበው ስራዎች አኳያ ሲታይ ግን አቅጣጫውን የመሳት ችግር እየታየበት መሆኑን ጠቅሷል። በእነዚህ 14 ዓመቶች ውስጥ በቢሊዮን የሚቆጠር ዶላር ያጠፋባቸው ሶስት የተጨበጡ የወንጀል ጉዳዮች ብቻ ናቸው የታዩት። ስለዚህ በጣም ትንሽ ስራ ነው የስሳየየ ነው። በአጠቃላይ ከአፍሪካ አገሮች ትልቅ ተቃውሞ እንዳለበት ማስተዋልም እንችላለን። ሚስተር አዳም በመጨረሻ ጥናቱን ሲያጠቃልል የዓለም አቀፉ የወንጀል ፍርድ ቤቱ ቀውስ ውስጥ እንዳለና ዓለም አቀፍ ወንጀለኛ ሕጉ ራሱ የተለያዩ መንገድ ወደ ብክነት እያመራ እንደሆነ ወደፊት የዓለም አቀፍ የወንጀል ህጉ ሰዎች ከዓለም አቀፍ የወንጀል ፍርድ ቤቱ የሚጠብቁትን ቁም ነገር ያሳላይ ወይስ? በማለት ለሚነሱ ጥያቄዎች በአስተያየት ይህ አጠራጣሪ ጉዳይ ነው የምለው በማለት ጨርሷል። ሌላው ደግሞ ዲተርሚናንትስ ኦፍ ቻይናስ ኢንቨስትመንት ኢን አፍሪካ ማለት የቻይና የአፍሪካ ኢንቨስትመንት ወሳኝነት በሚል ርዕስ ጥናቱን ያቀረበው ምሁር ክዩማ ሲንግ የተባለ የማላዊ ተወላጅ ሲሆን የኦማንያ ዴቨሎፕመንት የምክር አገልግሎት ሰጪ ድርጅት ሰራተኛ ነው። ሚስተር ኪዩማ ሲንግኒ የጥናቱን ዋና ትኩረት ምን ላይ እንደሆነ ለተጠየቀው ጥያቄ ሲመልስ የዚህ የጥናቴ ዋና አተኩሮ ቻይና በአፍሪካ እያደረገች ያለችውን የኢንቨስትመንት በማሳያነት ለማመልከት ነው። የቻይና የኢንቨስትመንት ውሳኔ በአፍሪቃ አህጉር እንደ ማሳያ ለማሳየት ነው። የጥናቴ ውጤት የቻይና ኢንቨስትመንት በአፍሪካ የተፈጥሮ ሀብት ላይ ያተኮሩ መሆኑን የሚያሳዩ ቢሆንም በይበልጥ የገበያ ፍላጎት ላይ ያጋደሉ መሆናቸውን የሚያሳይ ነው። ይህ ጥቂት አከራካሪ ጉዳይ ነው ያልኩበት ምክንያት ደግሞ የተለያዩ ማሳያዎች የተለያዩ ውጤቶች ስለሚሰጡ ነው። ማለት የሀብት አዳኝነትን በሚመለከት በጽሁፋዊ ጥናቴ ደሰሳ ላይ አንድ ሰው አንድ አይነት የመረጃ ስብስብ ተጠቅሞ የተለያዩ ውጤቶችን እንደሚያገኝ ጠቅሻለሁ። ሌሎች ሞዴሎችን ወይም ማሳያዎችን ስንጠቀም የተለያዩ ውጤቶችን ልናገኝ እንችላለን። እኔ በበኩሌ ግን ሌሎች ሞዴሎች ላይ ተቃውሞ አለኝ። በዚህ ምክንያት ነው የጥናት የጽሁፍ ከሌሎች የተለየ ሆኖ የሚገኘው። በሌላ በኩል ደግሞ በኢንፍራስትራክቸር በኩልም የሚያሳይ ነው። የቴሌኮሙኒኬሽን ስራ ትንሽ የፖለቲካ መልክ የያዘ ቢሆንም በአፍሪካ ግን ተቀባይነት ካገኙት የኢንፍራስትራክቸር ስራዎች ውስጥ አንዱ መሆኑን ያደረግኩት ጥናት ያብራራል። አመሰግናለሁ።